ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬው መሰናዷችን የሚጀምረው ከሕፃናት መጽሐፍ ደራሲው አለማወቅ ጋር ባደረግነው ቆይታ ነው። አለማወቀ ትውልደ ኢትዮጵያውያን ሕፃናትን በመጽሐፍት አማካኝነት ከእናት አባቶቻቸው ሀገር ጀግኖችና ታዋቂ ሰዎች ጋር ለማገናኘት ጥረት እያደረገ የሚገኝ ደራሲ ነው። በቅርቡ በሁለት ቋንቋዎች ባሳተመውና በትረካ ጭምር ያቀረበው የአትሌት አበበ ቢቂላ ወርቃማ ስኬት የተባለው መጽሐፉ የዚህ ማሳያ ነው። ነዋሪነቱን በሰሜን አሜሪካ ያደረገውን ደራሲ አለማወቀን ከሥራዎቹ ጋር የተገናኙ ሀሳቦችን ለመጋራት በስልክ አግኝተነዋል። አስቀድሞ መጽሐፍቱን ለማዘጋጀት የወሰነበትን ምክንያት ይነግረናል። እንግዲህ ትልቁ ያነሳሳኝ ምክንያት ወደ አሜሪካ ሙቭ ካደረግን ከባለቤቴ እና ከሰባት ዓመት ልጄ ጋር ካደረግን አንድ አምስት ዓመት ሊሆንን ነው። ወደዚህ ከመጣን በኋላ ሁልጊዜ ከኢትዮጵያ ጋር የተያያዘ ነገር ለመስራት በጣም ፍላጎት ነበረኝ። አንድ አጋጣሚ ተፈጠረ እና ያ ነው ወደዚህ ያመራኝ። ይኸው ምንድን ነው ልጄ በጣም መጽሐፍ ማንበብ ትወዳለች። ላይብራሪ ሄደን በርካታ መጽሐፍ ይዘን እንመለሳለን ብዙ ጊዜ እና የመጽሐፎቹን ብዛት በላይብረሪ ያለውን ላይብረሪዎቹ ልጆቹ እንዲያነቡ ለማበረታታት ኪንደርጋርተን እንኳን ሳይደርሱ እስከ አንድ ሺህ መጽሐፍት እንዲያነቡ ያበረታታሉ እና ኢትዮጵያ ውስጥ ካለው ሁኔታ አንጻር ሳየው ምንም የሚገናኝ አይደለም። ያ ነው መነሻ የሆነኝና ይህን ነገር እንዴት አገር ቤት በተለይ እዛ ያሉትን ህፃናት ትኩረት ያደረገ ከዛም አልፎ ደግሞ በየሌሎች ሀገራቶች አሉ ልክ እንደኔ ልጅ ከሀገር ውጭ ሆነው ከሀገራቸው ጋር የሚያገናኛቸው ድልድይ የሚያጡ ልጆችን በመጽሐፍት ለማገናኘት በማሰብ ነው ወደዚህ የገባሁት። እንግዲህ ይህንን ለህፃናት የሚሆን የመጽሐፍ የማዘጋጀቱን ስራ ከጀመርክባቸው ወጥ ስራዎች መካከል አንዱ የታዋቂውን የዓለም የስፖርት ጀግና የአበበ ቢቂላን ታሪክ ለህፃናት በሚስማማ መልኩ የሚያቀርበው መጽሐፍ ነው። መጀመሪያ በአበበ ቢቂላ ለምን መጀመር ፈለክ የሚለውን እስቲ ጠቅለላ አድርገህ ንገር። በጣም ጥሩ ጥያቄ ነው። ልክ ይህን ድምዳሜ ካረኩ በኋላ ብዙ ጃንራ አለ እንግዲህ መጽሐፍ የሚጻፍበት። ከዛ ውስጥ የታዋቂ ሰዎችን ታሪክ ነው የመረጥኩት። ምክንያቱም ልጆቻችን በእነሱ የቀለም ጉዳይ አለ፣ የባህል ጉዳይ አለ እና ከነሱ ባክግራውንድ ጋር ከእነሱ አስተዳደግ ጋር ከእነሱ ቤተሰብ ሁኔታ ጋር የሚሄድ እነሱን ሊያንጽና ሊያበረታታ የሚችል ጀራ መምረጥ የፈለግኩት በዛ ምክንያት ወደ ባዮግራፊ ነው ያተኮርኩት ማለት ነው። ከዛ የታዋቂ ኢትዮጵያውያኖችን ስም ዝርዝር ወደ ሀምሳ የሚደርሱ በህይወትም ያሉ በህይወትም የሌሉ እነሱን ዘረዘርኩ የታላቁን አትሌት የሻምበል አበበ ቢቂላን ጨምሮ ማለት ነው። ከዛም የመጀመሪያ ፓዮኒር በአንድ ዲሲፕሊን ትልቅ ምሳሌ የሚሆን ብዬ ስፈልግ አበበ ቢቂላ ነው የመጣልኝ። ምክንያቱም እንደምታውቀው አሁን እንግዲህ ምስራቅ አፍሪካ በአትሌቲክስ ኢትዮጵያ፣ ኬንያ እንዲሁም ሌሎች የምስራቅ አፍሪካ ሀገሮች ዶሚኔት አድርገዋል። በአትሌቲክስ የዛ ሁሉ አሁን የምንኮራበት ዘርፍ መነሻው አበበ ቢቂላ ነው። ከዛ በተረፈ ደግሞ ሌላ መንገድ ነው ያልኩት ድርጅቱንና። አበበ ጫማው ሲያስቸግረው ሌላ መንገድ ነው የፈለገው። ተስፋ አልቆረጠም፣ አላቆመም። ኢቨን የመኪና አደጋ ከደረሰበት በኋላ አሁንም ከሀገሩን የሚያስጠራበትን ነገር በመፈለግ በዊልቸር ላይ ሆኖ የቀስት ውርወራ ነው የተወዳደረው እና ይሄ ሁሉ ጽናትን፣ ተስፋ አለመቁረጥን እሱ በነበረበት ጊዜ በጣም ብዙ በርካታ የአፍሪካ ሀገራት ገና ከነፃነት እየወጡ የነበረበት ጊዜ ነው እና ጥቁር ሆኖ ያንን ሁሉ ነገር ማድረጉ ትልቅ ለአፍሪካ ኩራት ነው። እና የመጀመሪያ መሆን ይገባዋል ብዬ በማሰብ ነው እሱን የመረጥኩት። እንደነዚህ ያሉ መጽሐፍትን በማዘጋጀት ረገድ የራሳቸው ውጣ ውረድ ያለባቸው ናቸው ብዬ አምናለው ምክንያቱም የታዋቂ ሰዎችን የብዙ ዓመታት ታሪክ አሳጥሮ ከማሳጠርም በተጨማሪ ደግሞ ለህፃናት በሚስማማ መልኩ ለማቅረብ የራሱ የሆነ ብልሃትና የራሱ የሆነ ፈተና አለው ብዬ አስባለሁ። በዝግጅቱ ወቅት የገጠሙ አባይት ተግዳሮቶች ምን ነበሩ? እንዴት አድርገህ እነዛንስ ለመወጣት ሞከርክ? እውነት ነው። የመጀመሪያ ያደረግኩት ጥሩ ቲም ሴታፕ ማድረግ ነበረ። የአንድ ሰው ስራ ብቻ አይደለም። ጥሩ ሰዓሊ ወይም ኢለስትሬተር ያስፈልግ ነበረ። ጥሩ ኤዲተር ያስፈልግ ነበረ በአማርኛም በእንግሊዝኛም መጽሐፍቶቹ በነገራችን ላይ በአማርኛም በእንግሊዝኛም ነው የተጻፉት። ውጭ ላሉት እንግሊዝኛው እንዲደርስ ነው፣ ውጭ ላሉ ህጻናት፣ አማርኛው ደግሞ በተለይ ኢትዮጵያ ውስጥ ስላሆነ ወደፊት ደግሞ በሌላም ቋንቋ እናስባለን። እና ትልቁ ተግዳሮት በአትሌት ሻምበል አበበ ቢቂላ ብዙም አጋጠመኝ ባልልም መረጃ እና የምስል ወይም የፎቶ አቅርቦት ማግኘት ነው። የመጀመሪያው ስቴፕ ሪሰርች ነው። እሱ ላይ ነው ትልቁ የኔ ሚና ስቶሪም ከመጻፌ በፊት ስለምጽፈው ግለሰብ በጽሁፍም፣ በድምፅም እንዲሁም በቪዲዮ ያሉ መረጃዎችን መሰብሰብ ነው። የረዱኝ ግለሰቦችም አሉ። በአጋጣሚ ደግሞ የሻምበል አበበ ብዙ መረጃ አለ በተለያዩ ቋንቋዎች የተጻፈ እና በዛ ልወጣዎች እያለሁኝ ግን የተወሰነ በልጅነቱ አካባቢ የነበረውን ነገር ለማድረግ ያደረኩት ጥረት አልተሳካልኝም እና እሱ ነው የሚመስለኝ። ከዛ በተረፈ ግን በጣም የተዋጣለት ጥሩ የቲም ስራ ነው የሰራ ነው ብዬ ነው የማስበው። ሻምበል አበበ ቢቂላ በኋላ ደግሞ ሌሎች ከኢትዮጵያ ጋር በተገናኘ በስኬት ታሪኮቻቸው የሚታወቁ ሰዎችን ታሪክ ለሕጻናት በሚሆን መልኩ መሰነዱን ቀጥለህበታል። የቀጣይ ዘመን ትኩረት የሚሆነው እንዴት ባሉት ሰዎች ላይ ነው? የጀመርካቸው ስራዎችስ በእነማን ላይ የሚያተኩሩ ናቸው? በምን መልኩ ነው ያደረኩት? ልጆች በተለያየ ሙያ ዝንባሌያቸውን መሰረት አድርገው ያንን እይታ እንዲኖራቸው ለማድረግ ነው። ለምሳሌ በአትሌቲክስ በስፖርት ነው የጀመርኩት። የአበበ ታሪክ በእርግጥ ምሳሌነቱ ከዛም ያለፈ ቢሆንም ማለት ነው። አሁን ሁለተኛው መጽሐፋችን የፕሮፌሰር አክሊሉ ለማ ነው። ሙሉ በሙሉ አልቆ በሚቀጥለው ሳምንት ሬድ ይሆናል ብዬ አስባለሁ። ያም በአማዞን በባርነሴን ኖብል እንዲሁም በተለያዩ ቦታዎች እንደተለመደው፣ ደግሞ ኢትዮጵያም ለአብሮት ላይብሬድ እና ሌሎች ቦታዎች እንልካለን እና ከዚህ በኋላ የሚመጡትን በምን ቅደም ተከተል ነው ለማድረግ ያሰብኩት? ሁለተኛው ያው የፕሮፌሰር አክሊሉ ለማ ሳይንቲስት ተመራማሪ ነው። ስለዚህ ከሳይንስ ከምርምር ዘርፍ እሱን አድርጌያለው። መቀጠል ደግሞ በስራ ፈጠራ፣ በቢዝነስ በሌሎች አርትፎርምስ ለምሳሌ ክቡር ሙላቱ አስታጥቄ እነ ሎሬት አፈወርቅ ተክሌ ሙሉ ስማቸው ረጅም ነው አውቃለሁ። በተለያየ ዲሲፕሊን ለማካተት ነው። ልጆች እንግዲህ ሳይንቲስት ለመሆን ሊፈልጉ ይችላሉ። የሀገር ጠባቂ ወታደር ሊሆኑ መሆን ሊፈልጉ ይችላሉ። ሯጭ መሆን ዝንባሌ ሊኖራቸው ይችላሉ። ወይም አርቲስት፣ የተለያየ ዲስፕሊን እና በዲሲፕሊን ነው ያደረግነው። ሌላው ደግሞ የፆታ ጉዳይ ነው። ሶስተኛው መጽሐፋችን የሚሆነው አንዲት ሴት ስራ ፈጣሪ ላይ ነው። እሱን እንዲህ በምን መልኩ ይሆናል የሚለውን ገና እየተነጋገርን ነው፣ ግን ሴቶችም ሪፕሬዘንተድ እንዲሆኑ በዚህ ጉዞ ላይ ለማድረግ እንሞክራለን እና በዛ መልኩ ነው እየተዘጋጀሁ ያለሁት። እኔ እናንተ የምንኖርበት ዩናይትድ ስቴትስ በመጽሐፍት ጉዳይ የተትረፈረፈበት ነው ማለት ይቻላል። ኢትዮጵያውያንን የሚመለከቱ መጽሐፍትን መጽሐፍና ለአንባቢያን ማቅረብ ያለው ፋይዳ ምንድን ነው? ያለው መጽሐፍ በቂ አይደለም ወይ? ለምን የእኛን የሚመስል መጽሐፍ መጽሐፍ ፈለግ በጣም ጥሩ ነው። እንግዲህ በሁለት ብንከፍለው ኢትዮጵያ ውስጥ ያሉትን ልጆች እና ከኢትዮጵያ ውጭ ያሉትን ልጆች ለሁለት አድርጌን ያጠናሁት፣ ኢትዮጵያ ውስጥ ያሉ ልጆች ከሌላው ዓለም ጋር ሲነጻጸር ያለው የመጽሐፍ አቅርቦት፣ ይሄ በስታትስቲክስ የተደገፈ ነው። ዌብሳይታችን ላይ አድርገነዋል። በቤታቸውም ያለው በላይብረሪም ያለው በጣም በጣም አነስተኛ ነው። በቋንቋቸው የተጻፈ የሚሆን በእንግሊዝኛ ነው። በአካልም ሄጄ ላይብረሪዎችንም ጎብኝቼ ነበር እና እጥረት አለ ማለት ነው። ሊትሬሲ ላይም የሚሰሩ ድርጅቶች አሉ። ንባብ ላይም ገና ብዙ ስራ ይቀርናል። ስለዚህ ኢትዮጵያ ያንን ራሱ ችግር መፍታት የንባብን ባህል ማዳበር እራሱን የቻለ ትልቅ ስራ ነው። የመጽሐፉን አይነት ሳንወስን ማለት ነው። ከዛ በተረፈ ግን በተለይ በከተማም አካባቢ ልጆች መጽሐፍ ከማንበብ ይልቅ ስክሪን ላይ ወይም ቴሌቪዥን ላይ ጊዜ ማጥፋት፣ ያንን ኮምፒቲሽኑ ከዛ ጋር ነው። እና ያሉት መጽሐፎች በደንብ ልጆችን በሚስም መልኩ የተሳሉ ያካተቱ ናቸው ብዬ አላየሁም። እና ያንን ለመለወጥ ነው አሁን ይህ መጽሐፍ ኢለስትሬሽኑ አይተው ከሆነ የፕሪንቲንግ ኳሊቲው ልጆቹ ወደውት ደግመው ሊያነሱት ሊያነቡት በሚችሉት የሚችል መልኩ ለማዘጋጀት ተሞክሯል። ውጭ ላሉት ደግሞ ውጭ ያሉትን ኢትዮጵያውያኖች ከሀገራቸው ጋር ኮኔክት ማድረግ ነው ትልቁ ዓላማ። ስለ ሀገራቸው ጥሩ ሀሳብ እንዲኖራቸው፣ ጀግኖቻቸውን፣ ባህላቸውን እንዲያውቁ፣ በራሳቸው እንዲኮሩ። እኔ ባለሁበት ስቴት ልጄ ለኢትዮጵያ ኮሚኒቲ መጽሐፉን እንድታነባ አድርጌ ነበር እና ልጆቹ ላይ ያየሁት ስሜት በጣም የተለየ ነበር እና ትልቅ ድልድይ ይሆናል ብዬ አስባለሁኝ። ወደፊት ልጆቹ ሲያድጉ አሜሪካ ውስጥ ባለስልጣኖች ሊሆኑ ይችላሉ፣ የቢዝነስ ሰዎች ሊሆኑ ይችላሉ። በዛ ወቅት ሀገራቸውን እንዳይረሱ፣ ሀገራቸውን እንዲረዱ፣ ለሀገራቸው አለኝታ እንዲሆኑ ነው የሩቅ ዓላማዬ። እጅግ በጣም አመሰግናለሁ። አለማወቀ የስኬታማ ኢትዮጵያውያንን ታሪክ ለሕፃናት በሚስማማ መልኩ በመጽሐፍትና በትረካ እያቀረብክ ትገኛለህ። ጅምርህ በርካቶችን የሚጠቅም እንዲሆን እመኝልሃለሁ። እንግዳይ ስለሆንክ በአድማጮቼ በተመልካቾቼ ስም በእጅጉ አመሰግናለሁ። በጣም አመሰግናለሁ አብታሙ። በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ። እዚህ ላይ አንድ የሙዚቃ አፍታ እንውሰድ። በቅርቡ አዲስ የሙዚቃ መድብላቸውን ለአድማጮች ካቀረቡ መካከል አንዱ ዲኩታርስ ነው። ከስራዎቹ መካከል አንዱን ሰምተን እንመለስ። ዘንትልስታይ እንዲያመች ሆኔ ፊት ለፊት

ጋቢና መዝናኛ ይቀጥላል ከአሜሪካ ድምፅ። በመቀጠል ኤደን ገርመው አጫጭር የመዝናኛ ዜናዎችን ታሰማናለች። ሰማንያኛው የጎልደን ግሎብ የፊልም ሽልማት ማክሰኞ ዕለት ጥር ሁለት ሁለት ሺ አስራ አምስት ዓ.ም ተካሂዷል። በዘንድሮ የጎልደን ግሎብ ሽልማት ላይ ዝነኛው የሰባ ስድስት ዓመቱ የፊልም ዳይሬክተር ስቲቨን ስፒልበርግ ለሶስተኛ ጊዜ ተሸላሚ ሆኗል። ዳይሬክተር ስቲቨን ስፒልበርግ ጃው፣ ሽንድለርስ ሊስት እና ሴቪንግ ፕራይቬት ራያን በተሰኙ ፊልሞቹ ዝናን የተጎናጸፈ ሲሆን ዘንድሮ ዘፌ በልማን በተሰኘው ፊልሙ ጎልደን ግሎብ ላይ በምርጥ ዳይሬክተርነትና በምርጥ የምስል ድራማ ዘርፎች ሁለት ሽልማቶችን ተቀዳጅቷል። ዘ ባንሺስ ኦፍ ኢንሽሪን በተሰኘውና በሁለት የአየርላንድ ሰዎች መካከል ባለ ጸብ ዙሪያ ላይ የሚያተኩረው ሙዚቃዊ የኮሜዲ ስራ ዳይሬክተር የሆነው የማርቲን ማክዶ ስራም ምርጥ የስክሪን ቲያትር በመሰኘት የተሸለመ ሲሆን ተዋናይ ኮሊን ፋረል ደግሞ የምርጥ የኮሜዲ ተዋናይ ሽልማትን ወስዷል። በእለቱ እጅግ ብዙ ተዋናያኖች በተለያዩ ዘርፎች ሽልማቶችን በመውሰድ ደምቀው አምሽተዋል። ኢትዮጵያዊቷ ዓለም አቀፍ የፎቶግራፍ ጥበብ ባለሙያ አይዳ ሙሉነህ በውሃ ችግር ዙሪያና በሴቶች ላይ ያተኮሩ ስራዎቿን በዱባይ ኤፊ ጋለሪ ለእይታ ማብቃቷን አስታወቀች። አርቲስቷ ዘ አርት ኦፍ አድቨኬሲ ወይም ደግሞ የጥብቅና ጥበብ ስትል የሰየመችው አውደ ርእይ እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ በ2020 ዓ.ም ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በወሰዱበት ጊዜ በኖርዌይ ስራዎቿን ያቀረበች ሲሆን ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ አሁን ስራዎቿ በድጋሚ በዱባይ መታየት መጀመራቸውንም በፌስቡክ ገጿ ላይ አስታውቃለች። ይህ ስራ ወተር ኤድ በተሰኘ የግብረሰናይ ድርጅት አማካኝነት የተደገፈ ሲሆን አዳ አፍሪካውያን ሴቶች ያሉባቸውን ተግዳሮቶች በተለይም ደግሞ ውሃ በሞላበት አህጉር ውስጥ ውሃ መጠማትን የመሳሰሉ ሀሳቦችን ያሳያችበት ነው። በዱባይ ኤፊ ጋለሪ መታየት የጀመረው ይኸው የፎቶግራፍ አውደ ርዕይ እስከ የካቲት አጋማሽ ድረስ እንደሚዘልቅም ከፎቶግራፍ ባለሙያ የፌስቡክ ገጽ ላይ አግኝተናል። በመጨረሻም በኢትዮጵያ የመጀመሪያው የግል የእንግሊዝኛ ጋዜጣ መሆኑ የሚነገርለት ካፒታል ጋዜጣ የ25ኛ ዓመት ክብረ በዓሉን ማክበር እንደጀመረ አስታውቃል በኢትዮጵያ የመገናኛ ብዙኃን ታሪክ ውስጥ የግል ጋዜጦች ከመንግስትና ከተለያዩ አካላት በተለያዩ ጊዜያት በሚደርሱ ጫናዎች የወረቀትና የማተሚያ ቤት ተግዳሮቶች እንዲሁም ደግሞ የብቁ ባለሙያዎች እጥረት አንጻር የጋዜጣው የሩብ ምዕተ ዓመት ጉዞ መታሰቡም ተገልጿል። ጋዜጣው የ25 ዓመት ጉዞውን ለመዘከር ኤግዚቢሽንና የፓናል ውይይት ያካሂዳል። ከጥር 3 እስከ ጥር 12 2015 ዓ ም ኤግዚቢሽኑ በአሊያንስ ኢትዮ ፍራንሴስ የሚቆዩ ሲሆን በኤግዚቢሽኑ ላይ ባለፉት 25 ዓመታት ውስጥ በካፒታል ጋዜጣ የፎቶግራፍ እና የቪዲዮ ባለሙያዎች የተነሱ ከመቶ በላይ ስዕሎች እና ተንቀሳቃሽ ምስሎች እንዲሁም በሀገሪቱ የነበሩ አብይ የፖለቲካዊ ጉዳዮችን የሚያሳዩ ተብለው የተመረጡ የጋዜጣው ምስሎች ለእይታ እንደሚቀርቡ ጋዜጣው በድረገጹ ላይ አስታውቋል። ካፒታል ጋዜጣ በሳምንት አንዴ እሁድ እሁድ ማለዳ በክራውን አታሚዎች አማካኝነት የሚታተም ሲሆን ፖለቲካዊ ምጣኔ ሀብታዊ የተለያዩ ማህበረሰብ ተኮር ጉዳዮች እንዲሁም ደግሞ የስነ ጥበብ ስራዎችና የኳርቱን ምስሎችንም የሚያጋራ ነው። በኢትዮጵያ የሕትመት ታሪክ ውስጥ የመጀመሪያው የአማርኛ ጋዜጣ የሆነው የአእምሮ ጋዜጣ ከታተመ በኋላ በመንግስት ስር ከሚተዳደሩት ጋዜጣዎች ውጭ በተለይም በግሉ ዘርፍ ለሚሰሩ ጋዜጦች ረዥም ዘመንን መሻገር ከባድ መሆኑን በተለያዩ ጊዜያት በፕሬስ ውስጥ ያሉ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተሰናዳ የመዝናኛ ዜና አይደን ገረመው ከዋሽንግተን ዲሲ ጋቢና መዝናኛ ይቀጥላል። ከአሜሪካ ድምፅ እዚህ ላይ ሌላ ሙዚቃ አፍታን ውሰድ። የአፍሪካን አህጉር ብሎም ዓለምን እያስደነሱ እያስጨፈሩ ካሉ ከአፍሪካ ከወጡ የሙዚቃ ሰዎች መካከል አንዱ ናይጄሪያዊው ኪዝ ዳንኤል ነው። በቅርቡ ከለቀቃቸው ሥራዎች መካከል አንዱ እናዳምት። Danny broke, Danny broke, Danny broke. You don't want to find my trouble. Enter bathroom fashion. I me, you come through when your heart break, At break, push and share, at break. Now mean, bite in there for your mind. Enter bathroom fashion. I want to flex my love. And I want to carry my love away. To so a place she loves. በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ወደ ቀጣዩ ዝግጅት ስንሻገር ከአነስተኛ ስፍራዎች እስከ ትልልቅ ሀገራት ድረስ ፍጥጫ ከሚገቡባቸው ጉዳዮች መካከል አንዱ የድንበር ጉዳይ ነው። ይህንን በተመለከተ ሰላማዊ እይታዎችን በኪነ ጥበባዊ መድረኮች ላይ ለማሳየት ያለመ የኔ ሰላማዊ ድንበር የተሰኘ የስዕል አውደ ርዕይ ከሰሞኑ ተካሂዷል። አውደ ርዕዩን ያሰናዳው ቅርም ፉድ ሚዲያ ኃላፊ መቅደም ደረጀ ጋር አጭር ቆይታ አድርገናል። ድርጅታችን የተለያዩ እንደዚህ አይነት ወጣቶችን የሚያገናኙ ዝግጅቶችን ያዘጋጃል። ሶ አንድኛው ፕሮግራማችን በየአመቱ የሚካሄደው ከዚህ በኋላ ማይ ፒስፉል ቦርደር ላይንስ በሚል ርዕስ የሚዘጋጀው የአርት ኤግዚቢሽን ኮምፒቲሽን እና ኤግዚቢሽን ነው። ሶ ኤግዚቢሽኑንም ያሰብንበት ኮንሰፕት ሀገራችን ላይም እንዲሁም ሌሎች ሀገር ላይም የሚፈጠሩ የተለያዩ ችግሮች አሉ። እንደዚሁ ከቦርደር ጋር የተገናኙ እንኳን ከሀገር ሀገር ሆኖ እዚሁ አንድ ሀገር ውስጥም ሆነን የተለያዩ ችግሮች ይፈጠራሉ አንድ ሰፈር ውስጥም ሆነን ቦርደር ምክንያት የሚፈጠሩ ችግሮች አሉና እሱ ነገር በአርቲስቶች አይን ወይም ደግሞ በእነሱ ስዕል ምን ይመስላል የሚለውን ነገር ለማየት እና ስለ ፒስፉል ቦርደር ላንዶች አዌርነስ ክሬት ለማድረግ ስለፈለግን ነበረ። ከጃይዜድ ኢትዮጵያና ከአፍሪካን ዩኒየን ጋር በመሆን ፕሮጀክቱን የጀመር ነው ማለት ነው። ስለዚህ በአጠቃላይ የከባቢያዊ ቢሆናሉ ቀጠናዊ ድንበሮችን በተመለከተ ሰላማዊ እይታን ለማበረታታት በእነዚህ ጉዳዮች ላይ የሰዓሊያንን እይታ ለማንጸባረቅ ነው ማለት ነው የተዘጋጀው። ዝግጅቱ ምን ያክል ወጣቶች ተሳተፉ? የወጣቶች ስራዎች ትኩረትስ ምን ነበረ በውድድሩ ላይ? ከሰማኒያ የሚበልጡ ወጣት ሰዓሊዎች ተሳትፈውበታል። ከሰማኒያዎች ሀያ አንድ ምርጥ የሚባሉትን መርጠን ከእነዚህ ውስጥ ደግሞ ሶስቱ ተሸልመዋል ማለት ነው። ኦቨር ኦል ያለው ነገር እኛም ፕሮሞት ስናደርገው ስናስተዋውቀው የነበረው ያው በዲጂታል መልኩ ነበረ በሶሻል ሚዲያዎችን ተጠቅመ ነበረ ጥሩ የምንፈልጋቸውን ሰዎችንም አይቶት እንዲሁም ጊዜ የሚያለፈባቸው የተወሰኑ ሰዎች አሉ። በጊዜ ሰብሚት ሳያደርጉ ሁሉም ነገር ፎቶ አንስተው የሚልኩትም በዌብሳይት ነበር። ዲጂታላይዝ በሆነ መልኩ ነበረ ያ ያ ነበር። ወጣቱ እንዲሳተፍ ያደረገው ከተሳታፊም ጀምሮ ከአሳታፊ ከአወዳዳሪ፣ እንዲሁም ከኛም ካምፓኒ ድርጅት ጀምሮ የወጣቶች ስለሆነ በጣም በሚገባ ነው ወጣቶችን ያሳተፈው። አርት ኤግዚቢሽኑም ሲጎበኙ የነበሩት የተለያዩ ወጣቶች ነበሩ። ሰላማዊ መንገዶችን በማመላከትም ሆነ የወጣቶችን ህልም በማንጸባረቅ ረገድ ምንድን ነው ጠቀሜታቸው መሰል ኤግዚቢሽኖችን ማዘጋጀት? ብለታስባለ ታስባለ መቅድም ወጣቱ ብዙ ሀሳብ አለው። ብዙ ማለት የሚፈልገው ነገር አለው። ሰው እነዚህን ነገሮችን ማውጣት የሚችለው በእንደዚህ አይነት መድረኮች ነው። ስፔሻሊ ከአርት ጋር ከግጥም ጋር በተገናኙ ነገሮች ማለት ነው። ያው ኮሚኒቲውም ሰርቫይቭ እንዲያደርግ ትራይቭ እንዲያደርግ አዳዲስ አይዲያዎችን እንዲፈልኩ እንዲወጡ ያደርጋሉ እንደዚህ አይነት ኢንጌጅመንቶች፣ እና እኛም እነሱን ነው የምናበረታታው። ይሄ የመጀመሪያ ጊዜያቸው አይመስለኝም። ከዚህ በኋላስ ባለው ጊዜ ውስጥ በተለይ ኢትዮጵያ ውስጥ ባለው ሰላምና መረጋጋትን በተመለከተ ሊሆን ይችላል፣ በአጠቃላይ የወጣቶችን ተሳትፎ በሚጠይቁ ስራዎች ላይ ምን አይነት ስራዎችን ልታከናውኑ አስባችኋል? እንደውም አሁን በቅርቡ አንድ ህብረ ቃል የሚባል ፕሮግራም አለ ህብረ በየዓመቱ ለወርልድ ፖትሪ ዴ የሚዘጋጅ ወይም ለዓለም አቀፍ የግጥም ቀን የሚዘጋጅ ፕሮግራማችን ነው እና አሁን ደርሷል እና በዚህ ዓመት ፎከስ የምናደርገው ህብረ ቃልን እና ህብረ ቀለማት ብለን ሁለቱን የአርት እይታዎችን አንድ ላይ አቀናብረን ለአንድ ሳምንት ሙሉ ሀገሩን ሙሉ ትሩአውት አዲስ አበባ ኢትዮጵያ እንዲከበር ለማድረግ ዓላማ ይዘን እንግዲህ እየተንቀሳቀስ እንገኛለን። አሁን ድርጅታችን ያው ቅርንፉድ ሚዲያ እና ግጥም ሲጥም የሚባል አንድ ፓርትነር አለን። ከእነሱ ጋር በመሆን አንድ ላይ የምናዘጋጀው ፕሮግራም ይኖራል እና እዚህ ፕሮግራም ላይ የተለያዩ በየቤታቸው የአርት ችሎታ የስዕል፣ የግጥም፣ የመሳሰሉትን ችሎታዎች ይዘው ተቀመጡ አሉ ሰው እነሱን ለማውጣት እና ሾኬስ ለማድረግ ነው። ላስት ይር ስናዘጋጀው በጥሩ ሁኔታ ነበረ ኢቨን ሚዲያ ሽፋን አግኝቶ ነበር። ቲቪዎች ላይ ተላልፎ ነበረ። ያንን አሁንም አሁንም ድጋሚ አድርገ ነው ተለቅ ባለ ሁኔታ በየሰፈሩ በደንብ ፕሮሞት አድርጎ ያው ቀኑን ማክበር እና ስለ አርት ማውራት ነው የሚሆነው ማለት ነው ኔክስት እቅዳችን ከመለያየታችን በፊት የወጣቶችን ተሰጥኦ በአንድ በኩል እንዲሁም ደግሞ ለማህበረሰብ ደግሞ እጅግ ጠቃሚ የሚሆኑ መልእክቶችን ደግሞ በሌላ በኩል የሚገልጹ መድረኮች እንዲበራከቱ ምን መደረግ አለበት ብለህ ትመክራለህ? ያው እንግዲህ እንደዚህ አይነት መድረኮች እንዲደረጉ ኦፖርቹኒቲዎች ክሬት መደረግ አለባቸው። ከተለያዩ ድርጅቶች ከመንግስትም ሊሆን ይችላል። አሁን ለምሳሌ እኛ ይህንን ነገር እናዘጋጅ የሆነውም በኤዩ እና በጂ አይ ዜድ ምክንያት ነው። እና እንደዚህ አይነት ድርጅቶች ኢፍ ሰፖርት የሚያደርጉ ከሆነ እንደዚህ አይነት ኮዞችን በደንብ እየበዙ ይሄዳሉ። ኮሚኒቲውም የአርት ኮሚኒቲውም እየበዛ ጥሩ ነገርን መፍጠር እንችላለን ሀገራችን ላይ ማለት ነው። እና መንግስት ደግሞ አንዳንዴ ፋሲሊቴት ማድረግ እንደዚህ አይነት አሁን ለምሳሌ ይህንን ሀገር አቀፍ ደረጃ እንኳን ብናደረገው አርት ኮምፒቲሽንና ኤግዚቢሽኑን በየሀገሩ ያሉትን ችግሮች በየሀገሩ ያሉ አርቲስቶች መግለጽ ይችሉ ነበር እና ሞር አቴንሽን ከሰጠ ነው ሞር አዌርነስ በእንደዚህ ወጣ ባሉ መንገዶች መፍጠር እንችላለን ላሉ ሁሉን ኢሹዎች ሀገራችን ውስጥም በእንደዚህ አይነት መልኩ ያው እንዲያውቀው ማድረግ ሞር ችግሮቹ እንዲፈቱ ሰውም አዌር እንዲሆን ያደርጋል ብዬ ገምታለሁ። እጅግ በጣም አመሰግናለሁ። መቅደም ደረጀ ማይ ፒስፍል ቦርደር ላይን ወይንም የኔ ሰላማዊ ድንበሮች የተሰኘውን በቅርቡ የተካሄደውን የስዕል አውደ ርዕይ ያዘጋጀው ቅርንፉድ ሚዲያ በኃላፊነት ታገለግላለህ ለአጋራህን መረጃ ሁሉ በእጅጉ እናመሰግናለን። በጣም እናመሰግናለን። When I left and I said goodbye, did you know that I meant it mm, that time? I guess that I didn't quite realize, but I was saying goodbye to all oh, just yet. The old to pave my way, that was you. And damn it, if I didn't try. ለስንብት ከሰሞኑ በድንገተኛ የልብ ህመም ምክንያት ከዚህ ዓለም የተለየችውን በዓለም ላይ ታዋቂ የሆነው ኤልቪስ ፕሬስሊ ልጅ ሊሳ ማርሌ ፕሬስሊን አንድ ሙዚቃ ጋብዛችኋለሁ። አብረን ስላመሸን በጣም ደስ ብሎኛል። የሰላም ምሽት ይሁንላችሁ። Not according to your path, I believe. At least. But damn it, if I didn't give it up, damn good shot at least to try. I'll be all right. Somehow I'll be all right. Ooh, ooh, ooh. When I left, when I said goodbye, did you know that I meant it? That time. Didn't try